በጀርመን አገር ማንም ሰው ሐሳቡንና አስተያየቱን ድጋፉንና ተቃውሞውን በፈለገው መንገድ በጽሑፍ ሆነ በስዕል በስብሰባ መመልክ ሆነ በሰልፍ በድምፅ ጭምር ማሰማት ማሳየት ይችላል። ይህን መብትም ሕገ መንግሥቱ ለማንም ሰው ይፈቅዳል። ይህን ሰብአዊ መብቱንም ማንም ሰው መንግሥት እንኳን ቢሆን አያግደውም ብሎ ይኸው ሕገ መንግሥት ያረጋግጥለታል። ግን ይህ ስለ ተባለ ማንም ሰው ገደቡን ዘሎ የኅብረተሰቡን አንድነት የሚያናጋ አጸያፊና አሳዛኝ ድርጊት በሌላው ላይም ማካሄድ አይችልም ብሎም ያግደዋል። ይህ መከበር አለበት። ይህ ሕግ እንዲወጣና እንዲጸድቅ የተደረገበትና ይኸው ሕግም ጸንቶ እንዲሠራ የተወሰነበት አንድ ትልቅ ምክንያት አለው። ከመራራው የናዚዎቹ የፋሽሽቶች አምባገነን ስርዓት እንደገና መልሶ ለማስታወስ የተገኘም ታሪካዊ ትምህርት ነው። ብዙ ደም በከንቱም ፈሶበታል። እነዚህ አረመኔዎች በዘመናቸው ሁሉንም ሰው ጭጫ አድርገው ማንም ሰው ተነስቶ ሐሳቡን እንዳያሰማ ሁኔታዎችን ሁሉ አፍነው ገሪቱን አደጋ ላይ ጥለው ነበር። ያም ሁኔታ እልቂትና ፍጅትን በሚሊዮን በሚቆጠሩ ህዝቦች ላይ አምጥተዋል። ለዚህ ነው አሁን የቻንስለሯን የወይዘሮ አንገላ ሜርክልን ፖለቲካ የሚቃወሙ ሰልፈኞች እና ሌሎቹ የተለያዩ ክፍሎች መብታቸውን ተጠቅመው አደባባ ላይ ወጥተው ድምፃቸውን የሚያሰሙት ለዚህም ነው ከቴላቪቭ ወደ ዋና ከተማው ወደ ኢየሩሳሌም የአሜሪካ ኤምባሲ መቀመጫውን ይቀይራል የሚለውን የፕሬዝዳንቱን ሐሳብም ተቃውሞ እዚህ ጀርመን አገር የሚኖሩ የፍልስጤም ነዋሪዎች አደባባይ ላይ የወጡት ግን ከዚህ መብት ተነስቶ፣ ያለፈውም ታሪክ እንዳለ ተረስቶ፣ ሐሳብና አስተያየትን በነፃ ማራመድ በሚል ሽፋን ስር የአይሁዶች ምልክት የዳዊት ኮከብን ከሀገሪቱ ከእስራኤል ባንዲራ ጋር ጀርመን አገር በእሳት ማቃጠል ተገቢ ያልሆነ እርምጃ ነው። ስድስት ሚሊዮን አይሁዶች በተፈጁበት በጀርመን ሀገር ውስጥ የእስራኤልን አገር ባንዲራ አደባባ ላይ ማቃጠል አይቻልም። በዘር ላይ የተመሠረተ ጥላቻ የትም ቦታ ይሁን የት በተለይ በጀርመን አገር ተመልሶ እንዳይመጣ እስከ መጨረሻው ድረስ ለመታገል እኛ ጀርመኖች ትልቅ ኃላፊነት ተጥሎብናል። ጀርመኖች ብቻ ሳይሆኑም እዚህ ድረስ መጥተው ሕይወታ ቸውን ካደጋ አድነው በሰላም የሚኖሩ ስደተኞችም የዘር ጥላቻው እንዳያስፋፋ ልዩ ኃላፊነት ተጥሎባቸዋል። ጀርመን የተመሰረተችበት፣ የቆመችበትን የጋራ ሴታችንን ተከባብሮና ተቻችሎ በአንድነት የመኖር ሥርዓታችንን በዘር ጥላቻ በምንም አይነት እንዳይናጋ ነቅተን መጠበቅም ይኖርብናል። ይህንም እዚህ ትዳር መስርተው የሚኖሩትም የውጭ አገር ሰዎች መቀበልና ማክበርም የግድ ይኖርባቸዋል። እንደዚህ አይነቱ ነገር ምንጊዜም ጥያቄ ውስጥና ድርድር ውስጥ አይገባም። በሌሎች አካባቢዎችና በሌሎች አገሮች ጠላት የሚባለውን የአንድ አገርን ምልክት ሰንደቅ ዓላማውን በንቀትና በጥላቻ ዘቅዝቆ መስቀልና ክብሪት ለኩሶ ማቃጠል የተለመደ ነገር ነው። እኛ ጀርመኖች ደግሞ የሌላን አገር አርማ በእኩልነት አይተን የምናከብር ሕዝቦች ነን። አደባባያችን ላይ የቱርክ ሆነ የሩሲያ፣ የአሜሪካን ሆነ የሳውዲ አረቢያ የማንም መንግሥት ሰንደቅ ዓላማ ሲቃጠል ዝም ብለን ማየት አንችልም። ይህ መታወቅ አለበት። ከዛም አልፎ የዲሞክራሲው ሥርዓታችንና ሕገ መንግሥታችን የአናሳ ወገኖቻችንን መብት ያከብራል እንጂ ዝቅ አድርጎ አይቶት አያዋረድም። አንድን ሁኔታ አልቀበልም ብሎ መተቸትና መቃወም ሕገ መንግሥቱ የሚፈቅደው የግለሰቦች መብት ነው። ሰዎች ተቻችለውና ተከባብረው በአንድነት የሚኖሩበትን የህብረተሰቡን መሠረት መናድ ደግሞ ሌላ ነው። የሁላችንም ዜጎች መኖሪያ የሆነችው የጀርመን ዕጣ ዕድል የሚወሰነው ካለፈው ታሪካችን ካገኘነውና ከሰበሰብነው ትምህርት ላይ ነው። ይህን የማይቀበል ሰው ደግሞ መጤውም ሆነ እዚህ የተወለደው የጀርመን ዜጋ ወደፊትም ምንም ቦታ የለውም። ይህም መታወቅ አለበት ብላ የዶይቼ ቬለዋና አዘጋጅ ወይዘሮ ኢኒስ ፖል በዚያ ረፍተ ነገሯ አተቷን ዘግታለች። ይልማ ኃይለሚካኤል፣ ዶቸ ቨለ ራዲዮ ጣቢያ ከበርሊን ከተማ